በምዕራብ ትግራይ በአዲ ሐርሽና አዲ ዐይኒ መጠለያ ሰፈሮች ውስጥ የሚገኙ የኤርትራ ስደተኞች ይደርስብናል የሚሏቸውን በደሎች ያሰሙበትን መብቶቻቸውን እንዲከበሩ የጠየቁበትን ሰልፍ በቅርቡ አድርገዋል። ምንም እንኳ ሰልፉ ቀድሞም በውስጣቸው የነበሩ ብሶቶችን ያወጡበት ይሁን እንጂ በሜዲቴራንያን ባሕር ውስጥ በጣሊያኒቱ ላምፔዱሳ ደሴት አቅራቢያ የተፈጠረው ዓለምን እንደገና ያስደነገጠ የጀልባ መስጠም አጋጣሚ ነው የዚህ ታሪክ መነሻ። ወደ አዲ አይኒ ደውዬ ካነጋገርኳቸው ስደተኞች አንዱ ከዝክር ምሽት ነፍስ እስከጠፋበት ግጭት በተከናወነው ውስጥ ሁሉ ይዞን ይጓዛል። አዎ የተጀመረው በቃ ከማዕከላዊ ባህር የሞቱት ሜዲቴራኒያን ባህር ውስጥ ማለት ነው። አዎ የሞቱት እነሱን የህዘን ቀን እያደረግን ያለን ሴንትራል ኮሚሽን ራሳቸውን የሰውዮች የጠሩ እነዚህ ስጥስ እናደርጋለን ሻማ እናበራለን ምናምን ብሎ ሰዎች የጠሩ ሰው ደግሞ ዛ ተሰብስቦ ሻማን ለኩቶ ምናምን በጸሎት ና በተለያዩ ወይ ሃይማኖት መሪ ከተደረገ በኋላ ሰው ደግሞ በጣም ሀዘን ላይ ስለነበረ የሞቱ ደግሞ ከኛ የወጡት በጣም ትናንሽ ወት ጎረምሶች ናቸው ሁሉም ከኛ ጋር አምስት ስድስት ዓመት ያደረጉ ናቸው ና እነሱ ሲሞቱ ደግሞ ሰው እንትን ሲያለት ነው እንደዚ ያደረገውና ሴንትራል ኮሚቴ የምትሏቸው ማን ናቸው? አቤት አቤት እነሱ ፖሊሲ ናቸው። በቃ በኛ ለኛ የሚያስተዳድሩ ነው። ግን እነሱ ህዝብ የመረጣቸው ሳይሆን ራሱ አራ ቁጭ ያደረጋቸው ናቸው። ኤሪፋዮ ስደተኞች ናቸው። ከመሀላችሁ ማለት ነው። ለእኛ የሚወክሉ ሰዎች አይደሉም። ግን ከመሀላችሁ ነው የወጡት። ከመሀላችን ነው ግን ለኛ አዎ፣ ግን ለእኛ የሚወክሉ ሰዎች አይደለም። እኛ የሚጣበቁ ሰዎች አይደለም። እሺ፣ እና በዛ የተነሳ ልጆች ስለጀመሩት ልጆች እኛ መሰላችን ይከበር፣ ለምን የህጋችን አለም አይነገርም? እኛ ስደተኞች ነን እኛ ገበመኖች አደለ ምናምን እያሉ ሰለማዊ ሰልፍ ሲያደርጉ መብታችን ይከበር ያሉ ማለት ነው። አዎ በቃ ልጆች ናቸው። አስራ ሶስት መታች ናቸው። ልሾች ደግሞ በቂት ሞቱ። ከዛ ትንሽ ድርቅ ተፈጠረ ድንጋይ ምናምን ቆይ ቆይ ቆይ፣ ሻማውን አበራችሁ? አበራን። ጨርሰን በጦለት አበራን በሰላም ተጨረሰ። በስንት ሰዓት አለቀ የሻማ ስነ ስርዓቱ? ሁለት ሰዓት በኢትዮጵያ አቆጣጠር ተጨረሰ፣ በዛ አለቀ። ከዛ ልጆች ትናንሽ ልጆች ደግሞ ለምን መታችን አይከበርም? እኛ ስግትች ነን። ለምን እኛ ባህር ላይ እንሞታለን? ለምን ኤሪትራዊ በየቦታው ይሞታል? ለምን ሲና ላይ ኩሊትን ይሸጣል? ለምን ባህር ላይ ይሞታል? ለምን የተፈለያዩቹ የሰብአዊ ተግባራዎች እኛ ራሳችን ላይ ትኛለን? እና አለም ለምን አክሰኝም ምናምን ብሎ ነው ያነሱ ቶፒክ እንደ ተነሳ ነበረ። ከዛ በኋላ ደግሞ በእናንተ በኩል ችግር ፈጥራችሁ ነው ወደዚህ ሁኔታ የተገባው ነው የሚለው የአካባቢው መንግስት ወይም ባለስልጣናቱ የሚናገሩት፣ ድንጋይ ትወራወሩ ነበረ የሚል ቅሬታ ተነስቷል። መጀመሪያማ እኛ ድንጋይ አላነሳንም። ድንጋይማ ተወረወረዋል። እነዚህማ አንክድ ነው አንክደውም። ድንጋይ ተወረወረ ምክንያቱም ጥይት ስለተኮሰው መጀመሪያ ላይ ነበረ። ጥይቱ ጥይቱ ሲተኩሱ ደግሞ ወደኛ ስለምሰላቸው ልጆች ናቸው ስ ምንም አያውቁም እና የመረሩት ልጆቻቸው ልጆች ናቸው ከወጡት እናታቸው የተነቆሉ ልጆች ናቸው እና ከዚህ ምን ይጠበቃል? ከልጅ ምን ይጠበቃል? ሁሉ ነገር አይጠበቅም እና በቃ እነሱ ስለሚያውቁት አደረጉት። እነሱ ደግሞ በጥይት መለሱላል። መብታችንን እንጠይቅ ብለው ከወጡ በሰላማዊ ሰልፍም ከሆነ በሰላማዊ ሰልፍ ጠይቆ መመለስ ነው እንጂ ድንጋይ ለመወርወር ለምን አስፈለገ? አዎ እሱም አያስፈልግም። በጣም በጣም እንደማያስፈልግ እናውቃለን። እኛ ትላልቆች እናውቃለን። ምክንያቱም እኛ ኢትዮጵያዊ የተባረከች ሀገር መሆኗ እናውቃለን። እኛ ግን የመጣነው ከዲክታተር አመጣጠር፣ ስለ ዲሞክራሲ ምንም የማያውቅ የእኛ አድሚኒስትሬሽን ዲክታተር ነው። እዚህ ደግሞ የተባረከና በዲሞክራሲ የሚመራ ሀገር ነው። እና ሁለት የማይገናኝ ነገር እና ተሞክሮ የለብንም እኛ የምናውቀው ህግ ደንብ የለብንም። እና እንደዚያ ይመስለኛል ስለማያ ለማያውቅ ነው። ቢያውቅ ኖሮ እንደዚህ እንደዚህ ነው ህጋችሁ፣ እንደዚህ እንደዚህ መሆድ አለባችሁ ተብሎ ትምህርት ሊሰጥ ኖሮ ይህንን ነገር ሊደርስ አይችልም ነበር። መጀመሪያውንም የተሰጣችሁ ትምህርት መግለጫ ማብራሪያ አልነበረም፣ ወደ ስደተኞች ካምፕ ስትገቡ። ምንም ምንም ምንም። ስድስት ዓመት አድርጌያለሁ እኔ የማውቀው ህግ የዩኤንኤችሲአር እና የሌላ ህግ አላውቅም። አራም ዩኤንኤችሲአር ምንም የሰጣችሁ መግለጫ ማብራሪያ የለም ወደዛ ስትገቡ። ለመሆኑ ጥያቄዎቻችሁ ምን ምንድን ናቸው ለማሰማት ፈልጋችሁ የነበረው ወደዛ ስትሄዱ እኛ ጥያቄችን መብታችን ይከበር። እኛ እንድ ስደተኛችን በባህር ላይ የሚሞት ሞት ይቀንስልን። በሲና የሚካሄድ እና በሌላ በተለያዩ መኩል ኢሰብአዊ ገጸታት ኢሰብአዊ እንትን የሚያደርጉ እኛ ለምን እንጠቃለን? እና አለማችን በናተሽ ስምኝ እኛ ህዝብ አለን ይዛ ለምን እኛ እንታወቅም? ነው የነበረው። ስለ መብታችን ነው የነበረ። አንዳንድ ሰዎች ደግሞ እነዚህ ሻእቢያ የላካቸው ሰዎች መሀላቸው አሉ እያሉ የሚናገሩ ሰዎችም አሉ። ይህ ሀንድረድ ፐርሰንት ውሸት ነው። ሊኖሩ ይችላሉ። እኔ የራሴን የማያውቀው ግን የተነሳው ደግሞ ስለመታችን ነው እንጂ ሻቢያ የላከ ቢሆን እ እኛ የሻቢያ ጠላፊ አይደለንም። እኛ ለሻቢያ ተቀራሪ እንጂ እኛ የሻቢያ ደጋፊዎች አይደለንም። እኛ ሻቢያ ስለ እንደዚህ ስላደረገኝ የሻቢያ እንትን ሊሆን አይችልም። ሌሎች ሌሎች ይኖሩ ይችላሉ። ያ ኧረ የሚለው ያለው ነው። የሞተ ሰው አለ በተኩሱ ምክንያት። አዎ የኛ የሞቱ አሉ፣ የተቀበሩትም አሉ። አዳሀደሽ የሞቱ አሉ። ሁለሰዎች ሞተዋል ይባላል በእኛ ግን የተሞቱ ልጆች ሶስት ናቸው በትክክል ማለት ነው። ሶስቱ ልጆች ሞተዋል ወይስ በህይወት አሉ? እሺ የምናውቀው ነገር የለብን። እኛ እኮ አሁን የምናግር ያለው እኮ ቤት እንትን አድርጌ ነው የምናግር ያለው ለራሳችን፣ ማንም አናውቅም። እኔ ምስ ያለችን አሁን የት እንዳለች አላውቅም። ምክንያቱም እኔ ተደብጭ ነው ያለው። እንኳን የሞቱት የተሞቱት ለምስ እንኳን አላቃትም። በዚህ ሰዓት በዚህ ሳምንት ይህ የቅዳሜ ምሽትና ሌሊት ሁኔታ ከተጠናቀቀ በኋላ እሁድ ያቤቱታ ማሰሚያ ቀን ሆነ። ቅዳሜ ማታ ነበረ። ከዛ በኋላ ሰዎች ተሰበሰቡ እና በቃ ሰላማዊ ሰልፍ ማድረግ አለብን ድምጻችን ወደ አለማችን መስማት አለብን ተባብለን ሰላማዊ ሰልፍ ያደርጋን ወቅ በንጋቱ ማለት ነው እሺ ሰልፍ ላይ ወታደሮች ነበሩ። እነተላሽኖም እነድሬ ናቸው ምናምን እኛ ደግሞ የሚያስፈልገን ፕሮቴክሽን እኛ እንደ ስደተኞች መጠን የሚገልፍልን ወደ አለማችን የሚያሰማልን ነገር ደግሞ ተናግረናል። በሰልፉ ላይ ያሰሟቸው መፈክሮቻቸው ጥያቄዎቻቸውን አስተጋብተዋል። لا بس لسه انا ستة ثانية መብቶቻቸው እንዲከበሩ የሴቶችና የሕፃናት መብቶች እንዲጠበቁ ለደህንነታቸው በቂ ከለላ እንዲሰጣቸው እንደ ስደተኝነታቸው የሚገባቸውን እንዲያገኙ የሚጠይቁ ናቸው መፈክሮቻቸው፣ ሌሎችም የሚያነሷቸውንና እነዚህንም ጥያቄዎች ይዤ ወደ ተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ወኪል ጽህፈት ቤት ደወልኩና ቃል አቀባዩን አቶ ክሱት ገብረ እግዚአብሔርን አነጋገርኩ። ባለፈው ሳምንት ማብቂያ ላይ ነው አቶ ክሱትን ያነጋገርኳቸው። ለመሆኑ ዩኤንኤችሲአር ይህንን ጉዳይ በቅርብ ይከታተለዋል? ይከታተዋል በቅርብ ያው እዛን በመስራታችን መጠን ቢሮም አለ። ጉዳዩ የስደተኞች ጉዳይ ስለሆነ ያው በጣም በቅርብ የሚከታተሉ ጉዳይ ነው። ስንት ኤርትራውያን ስደተኞች አሉ? ከሰባ ሰባት ሺ በላይ ስደተኞች አሉ። ብዙዎቹ ከወደ አምሳ ስድስት ሺ አካባቢ የሚሆኑት ትግራይ ውስጥ አሉት አራት ካምፖች ነው የሚገኙት። ሌሎቹ አፋር ክልልም እንደዚህ ወንደ ሁለት ስደተኛ ካምፖች አሉ። እዚያ ውስጥ ነው የሚገኙት። ስደተኞቹ እንደሚሉት ብዙ መብቶቻቸው ይጣሳሉ። በዛ ላይ ለብዙ ዓመታት እነዚህ ካምፖች ውስጥ እየኖሩ ያሉት ስደተኞች ጥያቄዎቻቸው ምላሽ ሳያገኙ፣ እንዲያውም የትግራይ ልጆች ኢትዮጵያውያን የሆኑት ማለት ነው በእነሱ ስም የተለያዩ የዩኤንኤችሲአር አገልግሎቶችን እንዲያገኙ ይደረጋል። ወደ ውጭ ሀገርም በስደተኛ ስም እንዲሄዱ ይደረጋል። የእነሱ መብቶች ይሸጣሉ፣ ብዙ የሙስና ስራዎች ይሰራሉ በዩኤንኤችሲአርም በአራም እያሉ ነው የሚናገሩት። ይህንን እርሱ ያውቃሉ አቶ ክሱት አሁን ሰሞኑን ነው እንደዚህ አይነት ነገር ሲባል ከሚዲያ አብዮ ስማል ያለ ነው። አንደኛም በዚህ አይነት መልኩ ለእኛም የሚቀርበው የምናያገሉ ነገር ግን ስርዓቱ፣ የአመዘጋገብ የማጣራት ስርዓቱ ይህንን የሚፈቅድ አይደለም። ክፍል እንዳልኩት የመመዝገቢያ ጣቢያው ላይ ከየቦታ ተሰብስበው ተመጡ በኋላ በትክክለኝነት ከኤርትራ አካባቢ ስለመምጣታቸው የተለያዩ የማጣሪያ ዘዴዎች አሉ። በዚያ ተጣርተው ነው የመዘገቡት። አንድ ከተመዘገበው በኋላ የሚገቡበት ዳታቤዝ ወይም ሶፍትዌር አንድ ሰው ወይም ለሁለት ሰው ብቻ ማኒፕሌት የሚደረግ አለ። ሁሉም ሰው ብዙ ቦታዎች ከካምፑ ጀምሮ ዋናው ጣቢያችን ሄድኮርተርስ ከጀኔባ የተካፈተ ዳታቤዝ ነው እና አንድ ሰው ዝም ብሎ በድርግብ ሊቀይረው አይችልም። ሁለተኛ እነዚያ የሚከሷቸው ምናልባት የመንግስት ኃላፊዎች ናቸው ብሎ ስለም ከሆነ ያም ዳታቤዝ እነሱ ስስ የላቸውም። እንደውም እነሱ የራሳቸው ዳታቤዝ ናቸው። የኒክሲያር ዳታቤዝ ነው። ስለዚህ በየደረጃው ይታወቃል ለማለት ፈልጌ ነው። አሁን ለምሳሌ ይሄ የሴትልመንት ነው። ሰዎች ወይም የኢትዮጵያ ልጆች ይሄዳሉ የሚባለው ሴትልመንቱ ካምፕ ላይ የሚያልቅ ብቻ አይደለም። ካምፕ ላይ የሚደረጉ ነገር ከተደረጉ በኋላ ሽሬ አለን ኦፊስ። እዛም ይጠራል ወደዚህ ይመጣል። ከዚህ አልፎ ወደ ናይሮቢ አለም የሪጅናል ኦፊስ አለ፣ እዛም ይታያል። ከዛ ቀጥሎ ደግሞ ለዛሬ ሴትልመንት የሚሰጡ ሀገሮች የራሳቸው ባለሙያዎች ልከው የሚያጣሩ የሚያዩት ነገር ስለሆነ ስርዓቱ ለዚህ ክፍት አይደለም። ነገር ግን ችግርም አለ ቢባል አንድም ቢሆን ችግር አለ ከተባለ ቁጭ ለመወያየት ችግሩን ለመፍታት ነው እንጂ እንደዚህ ለዚህ የሚዳርግ ነገር አይመስለኝ። እናንተ ባላችሁ መረጃ መሰረት ባለፈው ቅዳሜ ማያኔ ላይ በተከሰተው ሁኔታ ምንድን ነው የተፈጠረው? ምንድን ነው ዩኤንኤችሲአር አውቃለሁ የሚለው ነገር? እሱ ሊነግሩኝ ይችላሉ። እኛ ባገኘነው መረጃ መሰረት ቅዳሜ ዕለት ነው አመሻሽ ላይ ነው ችግሩ የተፈጠረው። ችግሩን ከመፈጠሩ በፊት የተወሰኑ ስደተኞች ሻማ አብርተው ወደ ጣሊያን በቦት ሲጓዙ ሞቱት በፊት ስደተኞች መካከል ርስታን ስለነበሩበት እነሱን ለማሰብ ሻማ አብርተው በተሰበሰቡበት አጋጣሚ ነበረ። ከዚያ ውጥረቱ ትንሽ ጨምር እያደረገ ሄደ ወደ ወደ ሰላማዊ ሰልፍ ከዛም ወደ ሸረብሻ አንዘል ነገር መቀየሩ ነው የሰማ ነው እና ኦፊሶችን የኛም ሌሎች ዋጋ አገልግሎት ሚሰጡ የተቋማት ኦፊሶችን ተጠብተዋል መንገድም እንደተዘጋ ነው ያለ ሪፖርት መንገድ ሮድ ብሎክ ማስቀመጥ ነገር ስለዚህ እዛ የነበሩ የሰጠ ሀይሎች ባንት አካባቢ የሰጠ ሀይሎች አሉ የተወሰኑ እነሱ ከነሱ ካቅም በላይ ሲሆን የመንግስት ተወካዮች ከከባቢ ፖሊስ መጥቶ ድጋፍ እንደቀሩ ነው የሰማ ነው በሂደቱም ማሳዛኝ መልኩ አንድ ስደተኛ ህይወቱም አጥቷል፣ ስድስት ስደተኞች መቁሰላቸው ተሰማ ነው። ለመሆኑ በዛ በስደተኞች መጠለያ አካባቢ ጥይት መተኮሱን የተባበሩት መንግስታት ድርጅት እንዴት ነው የሚያየው? ማንም የተኮሰው ገሌ ተኮሰው ገሌ ተኮሰው ሳይሆን ጥይት መተኮሱን እንዴት ነው የሚያየው በዛ አካባቢ ለማጣራት በምንድን ነው በምን ለሞትም አላወቅንም። ስለዚህ በምንድን ነው የሞተው በምን ሁኔታ ነው ግድያ ሊፈጽም የቻለው ከመንግስት ጋር በትብብር ለማጣራት እየተደረገ ነው ያለው። ስለዚህ ከዛ በኋላ ነው ዝርዝር ነገር ከታወቀ በኋላ ነው መናገር ይቻል። በዚህ ጉዳይ ብዙ ወከባ እንግልት ማሳደድ እየተፈጸመባቸው እንደሆነ ስደተኞቹ እየተናገሩ ነው። ከ150 በላይ መታሰራቸውንና ወደ ማይ ጸብሪ መወሰዳቸውን የሐኪም ኮት የለበሱ ሰዎች በየሰፈሩ እየተንቀሳቀሱ የጸጥታ ሰዎች ወይም ስውር ወኪሎች የሚሰሩትን ተግባር እንደሚፈጽሙባቸው ይናገራሉ ስደተኞቹ። ዩኤንኤችሲአር ስደተኞችን ወደ ሌሎች ሀገሮች ማዛወር ወይም ማስፈርን በተመለከተ እድሉን የሚሰጡ ሀገሮች የሚሰጡትን ጣሪያ ከፍ እንዲያደርጉ በየወቅቱ እንደሚጎተጉቱ የተናገሩት አቶ ክሱት በዚያ ግብር የሚዛወሩት ስደተኞች ከአጠቃላዩ አንድ ከመቶ ብቻ መሆናቸውን አመልክተዋል። በ2013 ዓ.ም አራት መቶ የሚሆኑ የኤርትራ ስደተኞችን ወደ ሌሎች ሀገሮች ለመውሰድ ዕድል ያገኙ መሆኑን ጠቁመው ይህ በተራዘመ ጊዜ የሚፈጸምና ብዙ ማጣራትን የሚጠይቅ መሆኑንም ገልጸዋል። ወደ ሌላ ሀገር ለማስፈር ወይም ለሪሴትልመንት ካሏቸው መመዘኛዎች መካከል የጤና ሁኔታ፣ ሴቶች የሚያስተዳድሯቸው ቤተሰቦች፣ የስደተኞች ደህንነት ጉዳይ እድሉን ከሚሰጡ ሀገሮች መመዘኛዎች ጋር ተጣምረው እንደሚታዩ አመልክተዋል። አቶ ክሶት በአጠቃላይ ግን አሉ የዩኤንኤችሲአሩ ቃል አቀባይ፣ ወደ ሌላ ሀገር የመዛወር ወይም ሪሴትልመንት ጉዳይ እንደ መብት የሚጠየቅ አይደለም። በዚህ ዘገባ ውስጥ ለተነሱ ሌሎችም ጥያቄዎች መልስ እንዲሰጡኝ የትግራይ ክልልን የጸጥታና አስተዳደር ቢሮና የኢትዮጵያ የስደተኞችና ከስደት ተመላሾች አስተዳደር ጽህፈት ቤትን ለማግኘት ብዙ ያልተሳኩ ጥረቶችን አድርጌ ያለሁ። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን።